ከኢኮኖሚው ዓለም ኢትዮጵያ በጅቡቲ ወደቦች ሽርክና ልትጀምር ዝግጅት ላይ ትገኛለች። የወጪና የገቢ ንግዷ በጅቡቲ ላይ ጥገኛ የሆነባት ኢትዮጵያ አማራጭ ፍለጋ ማማተር ከያዘች ብትቆይም አሁን ግን ፍለጋዋ የጠነከረ ይመስላል። ከጥቂት ወራት በፊት የዱባዩ ዲፒ ወርልድ በሚያስተዳድረው የበርበራ ወደብ 19 ከመቶ ድርሻ ከእጁ ያስገባችው ኢትዮጵያ ፊቷን ወደ ጅቡቲ አዙራለች። ጠቅላይ ሚኒስትር አብይ አህመድ ባደረጉት የስራ ጉብኝት ኢትዮጵያ በጅቡቲ ወደቦች ልማት በምትሳተፍበት ሁኔታ ላይ ከስምምነት ደርሰዋል። አዲሱ የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ሚኒስትር አቶ አህመድ ሽዴ ስለ ጉዳዩ ሲናገሩ ወደፊት በሚፈጸም ስምምነት መሰረት ጅቡቲ በኢትዮጵያ መንግስታዊ የልማት ድርጅቶች ባለድርሻ እንድትሆን እድል ይሰጣታል ሲሉ ተደምጠዋል። ኢትዮጵያም በጅቡቲ ውስጥ ያሉ ፖርቶች በለሙትም አዲስ በሚለሙት ፖርቶች ውስጥ የፖርቱ ልማት ላይ እንድትሳተፍ ከመግባባት የተደረሰበት ነው የነበረው። እንዲሁም የጅቡቲ መንግስትም ኢትዮጵያ በምታካሄዳቸው ማንኛውም የመሰረተ ልማት ይሁን የአገልግሎት መንግስታዊ የልማት ድርጅቶች በጠቅላላ በሚኖር ስምምነት መሰረት ኢንቨስት እንድታደርግ ይህንንም የሸር ስዋፕ አሬንጅመንት ተግባራዊ ለማድረግ ከስምምነት የተደረሰበትና ይህንን ስምምነት ደግሞ ተግባራዊ ሊያደርጉ የሚችሉ ዝርዝር ጥናቱን አጠቃላይ ስምምነቱን የሚሰሩ የሚኒስትሮች የጋራ ኮሚቴ ተቋቋመበት ነው የነበረው ማለት ነው። በጅቡቲ የኢትዮጵያ መንግስት ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ሻሜቦ ፊታሞ አዴቦ ለዶይቸ ቨለ እንደተናገሩት ጉዳዩ በይፋ ለመጀመሪያ ጊዜ በሰፊው የተጠየቀና በሁለቱ መሪዎች ደረጃ ንግግር የተደረገበት ነው። አምባሳደሩ እንደሚሉት የወደብ ሽርክና ጉዳይ ቀደም ሲል አልታሰበም ነበር። ኢትዮጵያ ባለድርሻ የምትሆንበት ወደብም ይሁን መጠን ለጊዜው በይፋ አለመታወቁንም አክለው ገልጸዋል። አዲስ ወደብ መገንባት ሲሆን ነባር ወደቦች ላይ ድርሻ የማግኘት ሲሆን በቀጣይ ከሁለቱ ሀገሮች የተውጣጡ ኮሚቴዎች ፕሮፖዛል የሚያቀርቡበት ነው የሚሆነው። ምክንያቱም በእኛም በኩል ደግሞ በኢትዮጵያም ከፈለ በአየር መንገድ ከፈለጉ በቴሌኮም የተወሰነ ድርሻ እንድኖራቸው ከምግብ ዋስትና ውጪ የተገለጸ ጉዳይ ስላለ ይህን በዝርዝር ኢትዮጵያ ዘጠና አምስት ከመቶ ሸቀጦቿን ከምታጉዝበት የጅቡቲ ወደብ ጥገኝነቷ ለመላቀቅ አማራጭ ስትፈልግ ቆይታለች። በሱዳን የሱዳን ወደብ፣ በሶማሌላንድ የበርበራ እና በኬንያ የሞምባሳ ወደቦች ፍላጎቶቿን ከዚህ ቀደም ያሳየችባቸው ነበሩ። በአወዛጋቢው የበርበራ ወደብ ኢትዮጵያ 19 ከመቶ ባለድርሻ ሆናለች። በአፍሪካ የጸጥታ ጥናት ተቋም በአማካሪነት የሚያገለግሉት ሲሞን አሊሰን እንደሚሉት ግን ከሶስቱ ይልቅ የጅቡቲ ወደብ ለአገሪቱ መ ወፃኢ ጣፈንታ አስፈላጊ ነው። ኢትዮጵያ ኢኮኖሚዋ ባደገ ቁጥር ግብይቷን የምታቀላጥፍበት የንግድ መስመር እጅግ ያስፈልጋት ይመስለኛል። አገሪቱ በተቻላት መጠን የተለያዩ አማራጮች እንዲኖሯት ለማረጋገጥ ጥረት ላይ ትገኛለች። ይህን ለማድረግ ሁነኛው መንገድ በወደቦቹ ባለድርሻ መሆን ነው። ከዚህ ቀደም በሶማሌላንድ በሚገኘው የበርበራ ወደብ የኢትዮጵያ መንግሥት 19 ከመቶ ባለድርሻ ሆኗል። መጠኑ ምን ያህል እንደሆነ ባይታወቅም በጅቡቲ የዱራሌህ የኮንቴይነር ወደብ ባለድርሻ ለመሆን እየሞከረችም ነው። አብዛኛው የኢትዮጵያ የንግድ እንቅስቃሴ የሚከወነው በጅቡቲ በኩል በመሆኑ ወደቡ ስራውን በተገቢው መንገድ የመቀጠሉ ነገር ለአገሪቱ መጻ ጊዜ እጅጉን ጠቃሚ ጉዳይ ነው። ን የፖለቲካ ተንታኙ አቶ ቻላቸው ታደሰ የኢትዮጵያ መንግሥት ከዚህ ውሳኔ ላይ የደረሰው ወደ የብሔራዊ ደህንነት ጉዳይ ሆኖበት ሳይሆን አይቀርም የሚል እምነት አላቸው። ተንታኙ እንደሚሉት መንግሥት በብቸኝነት ባለቤት በሆነባቸው የቴሌኮም እና የአየር መንገድ ኩባንያዎች ጭምር ለሽርክና መዘጋጀቱ የፖሊሲ ለውጥ ለመኖሩ የሚጠቁም ነገር የለም። አሁን ለኢትዮጵያ መንግሥት አንድ መከራከሪያ አድርጎ ሊያቀርበው የሚችለው ቀደም ሲል ጀምረው ጋር ድርድር ሲካሄድበት የነበረው የሁለቱ ሀገሮች የኢኮኖሚ ውህደት በረዥም ጊዜም ደግሞ የፖለቲካ ውህደት እናካሄዳለን የሚል በሁለቱ ሀገሮች የተደረሰ ስምምነት ስላለ እሱን መሰረት በማድረግ የሁለቱን ሀገሮች ኢኮኖሚ ውህደት ለማፋጠን ተብሎ የተደረገ ነው የሚል መከራከሪያ ይዞ ሊቀርብ ይችላል። ዋናው ነገር የኢትዮጵያ አየር መንገድም ሆነ የኢትዮጵያ ቴሌኮሚኒኬሽን ኮርፖሬሽን እንዲሁም የኢትዮጵያ መብራት ኃይል ሙሉ በሙሉ በመንግስት ይዞታ ያሉ ነው። በመንግስት ደረጃ እስካሁን በይፋ የፖሊሲ ለውጥ ተደርጎ ኩባንያዎቹን ለውጭ ድርጅቶች ለመክፈት የተደረገ የፖሊሲ ለውጥ አላየንም። እንግዲህ አሁን የተደረገው ለውጥ ሊባል የሚችል ያለው ከኢኮኖሚ አንጻር ብቻ ሳይሆን ከብሔራዊ ደህንነት ስሌት ሀገሪቱ በወደብ በኩል ከገባችበት አጣብቂኝ ከብሔራዊ ደህንነት አንጻር ችግሮች የተፈጠሩባት ስለሆነ የወደብ ጉዳይ የብሔራዊ ደህንነት አደጋም ሊፈጥር የሚችልበት እድል ስላለ ብሔራዊ ደህንነትን ግምት ውስጥ በማስገባት የተደረገ መሰረታዊ የሀሳብ ስምምነት በሁለቱ የሀገሪቱ መሪዎች በጅቡቲ እና በኢትዮጵያ የተደረገ ነው ብዬ ነው የማምነው። በሁለቱ ሀገሮች መካከል የሚደረገው ሽርክና ወይም የድርሻ ልውውጥ የኢኮኖሚ ትስስራቸውን ያጠናክራል ሲሉ አቶ አህመድ ሽዴ ተናግረዋል። የስምምነቱ ተግባራዊነት ሁለቱ አገሮች ያቋቋሙት ኮሚቴ በሚያቀርበው ምክረ ሀሳብ ላይ የሚወሰን ቢሆንም ከወዲሁ ፖለቲካዊ ይሁንታ ያገኘ ይመስላል። አምባሳደር ሻሜቦ እንዳሉት ሀሳቡ ፕሬዝዳንት ኢስማኤል ኦማር ጉሌህ በሚመሩት የጅቡቲ መንግስት በኩል አዎንታዊ ምላሽ አግኝቷል። አምባሳደሩ እንዳሉት ጠቅላይ ሚኒስትር አብይ አህመድ እና ፕሬዝዳንት ኢስማኤል ኦማር ጉሌህ ጉዳዩ ሊፈለግ በሚችል ጊዜ ፈጥኖ እንዲፈጸም አቅጣጫ አስቀምጠዋል። በትክክል ድርድሩ ተጠናቆ ተግባራዊ የሚደረግበት ጊዜ ግን አይታወቅም። ኢትዮጵያ በጅቡቲ ላይ የመደራደር አቅሟን አሳድጋለች የሚሉት አቶ ቻላቸው ስምምነቱ ለሁለቱም ሀገሮች ከፍ ያለ ጠቀሜታ እንደሚኖረው ግን እምነታቸው ነው። በአጠቃላይ እንዲያው ከጠቀሜታ አንጻር ስናየው ግን በእውነቱ ኢትዮጵያን ተጠቃሚ ጅቡቲን ተጠቃሚ የሚያደርግ ስምምነት ከተፈረመ ስምምነት አድርጌ ነው የሚወስደው በበኩሌ ምክንያቱም ኢትዮጵያ አሁን በተወሰነ ደረጃ በጅቡቲ ላይ የመደራደር አቅሟን አጎልብታለች ብሎ ማለት ይቻላል። ምክንያቱም በበርበራ ወደብ የአስራ ዘጠኝ በመቶ ድርሻ በመያዟ ጅቡቲ ተቆጥቷል። ይህ ምንም የሚያጠራጥር ነገር አይደለም። አንድ ጅቡቲ የዱባዩን ወደብ ድርጅት ከዶራሌ ተርሚናል ያስወጡበት አንደኛው ምክንያትም በርበራ ውስጥ ሄዳችሁ ተፎካካሪ ወደብ ለምን ትከፍታላችሁ? የሚል እንደሆነ የተለያዩ ዘገባዎች ያሳዩት ጉዳይ ነው እና የኢትዮጵያ መንግስት በዚህ ረገድ ተጠቃሚ እንደሚያደርገው ምንም ጥርጥር የለውም። ጅቡቲ ውስጥ የቻይና፣ ጃፓን፣ አውሮፓ ህብረት አሜሪካ ፈረንሳይ የመሳሰሉ ታላላቅ ሀገሮች ወታደራዊ ፈር ያላቸው ናቸው አካባቢው በቀይ ባህር እንዲሁም ደግሞ ባብኤል መንደብ ብዙ ግዙፍ የጦር መርከቦች የሚመላለሱበት አካባቢ ነው ኢትዮጵያ ዘጠና አምስት በመቶ የወጪ ንግዷን የምታካሂደው በጅቡቲ በኩል ነው አሁን በጅቡቲ ድርሻ ከያዘች አንደኛ ታሪፍ ላይ ድምፅ ይኖራታል። በምን ያህል ታሪፍ መክፈል አለባት የምታስገባቸው እቃዎች የሚለው ላይ እና ለኢትዮጵያ በአጠቃላይ ከኢኮኖሚ አንጻር ተጠቃሚ የሚያደርግ ነው ብዬ አስባለሁ። የጅቡቲ ኢኮኖሚ በአብዛኛው ከወደብ አገልግሎት በሚገኝ ገቢ ላይ ጥገኛ ነው። ኢትዮጵያና ጅቡቲ ባላቸው መልክዓ ምድራዊ አቀማመጥ ብቻ ሳይሆን በምጣኔ ሀብታቸው ጭምር አንዳቸው ለሌላቸው አስፈላጊ መሆናቸውን ሲሞን አሊሰን ይናገራሉ። የዱባዩ የወደብ አስተዳዳሪ ኩባንያ ዲፒ ወርልድ በሶማሌላንድ የበርበራ ወደብ ስራ ሲጀምር ከጅቡቲ መቃቃሩን ተንታኙ ያስታውሳሉ። በበርበራ ወደብ ኢትዮጵያ 19 ከመቶ ባለ ድርሻ መሆኗ ደግሞ የፕሬዝዳንት ጎሌህን መንግስት ያሳሰበ እርምጃ ነበር። የጉሌህ መንግስት በጅቡቲ የዱራሌህ ዓለም አቀፍ የኮንቴነር ወደብን ለማስተዳደር ከዲፒ ወርልድ ጋር የገባውን ውላ ፍርሶ ውዝግቡ ፍርድ ቤት ደርሷል። ተንታኙ የአሁኑ ስምምነት ጅቡቲ የተጫናትን ቅሬታና ስጋት የሚቀርፍ እርምጃ አድርገው ይቆጥሩታል። ለጅቡቲ ከኢትዮጵያ ጋር የሚኖር ጠንካራ የንግድ ግንኙነት እጅጉን ጠቃሚ ነው ብዬ አስባለሁ። ጅቡቲ ከወደቦቿ በምታገኘው ገቢ ላይ ጥገኛ የሆነች ሀገር ነች። ይሄ ወደ ኢትዮጵያ በሚገቡና በሚወጡ ሸቀጦች ላይ ማለት ነው። ከኢትዮጵያ ጋር ጥሩ ግንኙነት ትፈልጋለች። የጅቡቲ መንግስት በበርበራ ወደብ ላይ ኢትዮጵያ ስምምነት ስትፈርም ስጋት ተጭኖት ነበር። ምክንያቱም ኢትዮጵያ በርከት ያሉ ሸቀጦቿን ከጅቡቲ ይልቅ በሶማሌላንድ በኩል ታጓጉዛለች የሚል ጥርጣሬ ነበረው። ይሄ ደግሞ ጅቡቲ በምታገኘው ገቢ ላይ ተጽዕኖ ያሳድራል። ስለዚህ ይሄ ጅቡቲ ወደቦቿ ለጎረቤቶቿ ሸቀጦች ተመራጭ ማጓጓዣ ሆነው እንዲቀጥሉ ከኢትዮጵያ መንግስት ጋር የጠበቀና የተሻለ ግንኙነት ለመመስረት የምታደርገው ጥረት ምልክት ነው ብዬ ፖርኢ ጅቡቲ ልዕለ ሀያላኑ የጦር ሰፈር ፍለጋ የሚተራመሱባት ከሆነች ሰነባብታለች ባላንጣዎቹ ቻይና ና አሜሪካ ፈረንሳይና ጣሊያን ከባብኤል መንደብ ከምትገኘው ሀገር ወታደሮቻቸውን ካሰፈሩ ከራረሙ አቶ ቻላቸው ታደሰ የሆኑ ሲሞን አሊሰን አገሮቹ ወደ ጅቡቲ ያቀኑበት ምክንያት ወታደራዊ በመሆኑ ከኢትዮጵያ ፍላጎት ጋር እንደማይቃረን ይስማማሉ ሲሞን አሊሰን የኢትዮጵያ ፍላጎት ኢኮኖሚያዊ ብቻ በመሆኑ የሚገጥማት ችግር እንደሌላ ያስረዳሉ። ብዙ ውድድር ይኖራል ብዬ አላስብም። ምክንያቱም በጅቡቲ የሚገኙ ልዕለ ሀያላን በዚያ የሚገኙት በተለየ ምክንያት ነው። ዩኤስ አሜሪካ፣ ቻይና፣ ፈረንሳይ እና ኢጣሊያ በዚያ የጦር ሰፈር አላቸው። ለዚህ ምክንያቱ ደግሞ ጅቡቲ በቀይ ባህር ላይ ያላት ስልታዊ አቀማመጥ ነው። ጅቡቲ ለእነዚህ ሀገሮች ጠቃሚ የንግድ አጋር አይደለችም። በአንጻሩ የኢትዮጵያ ትኩረት ጅቡቲን እንደ ንግድ ማሸጋገሪያ የሸቀጥ ግብይቷን ለማስወጣት በመጠቀም ነው። ስለዚህ በወታደራዊ ምክንያት በዚያ በሚገኙት ልዕለ ሀያላንና በኢኮኖሚዋ ምክንያት ወደ ጅቡቲ በሰረችው ኢትዮጵያ መካከል ምንም ነገር የሚፈጠር አይመስለኝም። አድማጮች፣ የዛሬው የኢኮኖሚው ዓለም መሰናዶ ይህን ይመስል ነበር። እሸት የበቀለ ነኝ። ጤና ይስጥልኝ።